SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሃሪክ ሊጎብኙ። የሲዳማ የክልልነት ህዝበ ውሳኔ ከነገ ወዲያ ረቡዕ ህዳር አስር ቀን ሁለት ሺ አስራ ሁለት ዓመተ ምህረት እንደሚካሄድ የብሔራዊ ምርጫ ቦርድ ባወጣው መግለጫ አስታወቀ። ቅዳሜ ህዳር ስድስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት የመራጮች ምዝገባ በመላ ሲዳማ መጠናቀቁን ቦርዱ ባወጣው መግለጫ ላይ ጠቅሶ በሁሉም ስፍራዎች ምዝገባው ያለምንም የጸጥታ ችግር በሰላም መጠናቀቁን አስታውቋል። በህዝበ ውሳኔው ላይ ድምፅ የሚሰጠው ሲዳማ ራሱን የቻለ ክልል ይሁን ወይስ በነበረበት የደቡብ ክልል ይቀጥል በሚሉት ሁለት አማራጮች ላይ መሆኑም ተገልጿል። የህዝበ ውሳኔ ውጤትም ከምርጫው ማግስት ጀምሮ በየምርጫ ጣቢያዎቹ በይፋ እንደሚለጠፍ ቦርዱ አስታውቋል። በምርጫው የተመዘገቡት ሰዎች ማንነት ከትናንት እሁድ ጀምሮ በየተመዘገቡበት ጣቢያዎች በይፋ እንደሚገለጹ ቦርዱ በተጨማሪ አስታውቆ ይህን ማድረግ ያስፈለገው ያለ አግባብና በተሳሳተ መረጃ የተመዘገቡ ካሉ ለይቶ ለማውጣት ሲባል ነው ብለዋል። በምርጫ ቦርድ መረጃ መሰረት በምዝገባ ከፍተኛ ቁጥር የታየባቸው አካባቢዎች አርቤ ጎና፣ ሁላ ወልሾና ቦና ዙሪያ ሲሆኑ አነስተኛ ቁጥር የተመዘገበባቸው ደግሞ ሐዋሳ ዙሪያ፣ አለታ ወንዶና ዳራ መሆናቸው ታውቋል። በዚህ ህዝበ ውሳኔ ድምፅ ለመስጠት አንድ ነጥብ ሰባት ሚሊዮን ሰዎች ይመዘገባሉ ተብሎ ቢገመትም በምዝገባ ወቅት ከሁለት ሚሊዮን በላይ ሰዎች እንደተመዘገቡ ለማወቅ ተችለዋል። በዚህ ህዝበ ውሳኔ ላይ መሳተፍ የሚችሉት በዞኑ ለስድስት ወርና ከዚያ በላይ የቆዩ ሆነው እድሜያቸው ከአስራ ስምንት አመት በላይ የሆኑ መታወቂያ ያላቸው ነዋሪዎች መሆናቸውን ምርጫ ቦርድ ገልጸዋል። የበረሃን በጣም መንጋ ኢትዮጵያን ለሁለተኛ ዙር ሊያጠቃ እንደሚችል የዓለም የእርሻ ድርጅት አስታወቀ። እንደ ድርጅቱ ገለጻ መነሻውን ከይመን ያደረገው የበረሃ አንበጣ በአሁኑ ጊዜ በሶማሌላንድ ኮረብታዎች ላይ ሰብሮ ወደ ኢትዮጵያ ለመዝመት ምቹ ጊዜ እየተጠባበቀ መሆኑን ተገልጿል። ይህ አንበጣ ዳግም ወደ ኢትዮጵያ ከዘመተ ሰብሎችን በስፋት ስለሚያጠቃ የሀገሪቱን የምግብ ዋስትና በእጅጉ የሚፈታተን መሆኑን የዓለም እርሻ ድርጅት ጨምሮ ገልጿል። ድርጅቱ የኢትዮጵያ መንግስት ከወዲሁ አስፈላጊውን የጥንቃቄ እርምጃ እንዲወስድ በጥብቅ አሳስቧል። ፍጻሜ ህዳር ስድስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት የተጀመረው የገዢው ፓርቲ የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ በዛሬው ዕለትም ቀጥሎ እንደሚውል ትናንት ምሽት በጽህፈት ቤቱ ከተሰጠው መግለጫ ለማወቅ ተችሏል። እንደ ጽህፈት ቤቱ መግለጫ ቅዳሜ በተጀመረው የስራ አስፈጻሚ ስብሰባ በመጀመሪያ ቀን ውሎ ኢህአዴግ ከግንባርነት ወደ ውህድ ፓርቲነት እንዲለወጥ በድምፅ ብልጫ መወሰኑን ምሽት ላይ አስታውቋል። የአዲሱ ውህድ ፓርቲ ስም ባይጠቀስም ከተካፋዮቹ ሰላሳ ስድስት አባላት መካከል ውህደቱን በስድስት ተቃውሞ ማጽደቁን የኢህአዴግ ጽህፈት ቤት ምሽት ላይ ገልጿል። በተቃውሞነት ድምፅ የሰጡት እንደማን እንደሆኑ ባይገለጽም ገና ከመጀመሪያው ውህደቱን ሲቃወሙ የነበሩት የህዝባዊ ወያኔ አርነት ትግራይ ህወሀት ተወካዮች ሊሆኑ እንደሚችሉ ተገምቷል። ሰላሳ ስድስቱ የስራ አስፈጻሚ አባላት የተውጣጡት ከአራቱ ግንባሩን ከፈጠሩት ድርጅቶች ማለትም ከኦሮሞ ዴሞክራሲያዊ ፓርቲ፣ አማራ ዴሞክራሲያዊ ፓርቲ፣ ከደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ እና ከህወሀት በተውጣጡ ዘጠኝ ዘጠኝ ወኪሎች መሆኑ ይታወቃል። በቅዳሜው ውሎ የተደረሰበት ውሳኔም ለኢህአዴግ ምክር ቤት እንዲተላለፍ ከስምምነት መደረሱን ጽህፈት ቤቱ ጨምሮ ገልጿል። በትናንቱ ዕለት የሁለተኛ ቀን ውሎ ደግሞ በውድ ፓርቲው ፕሮግራም ወይም ማኒፌስቶ ላይ እንደተወያዩ እና በስተ መጨረሻ የተሰጠው ግብአት ተጨምሮበት በቅርቡ በሚጠራው የኢህአዴግ ምክር ቤት ወይም የኢህአዴግ ጉባኤ ላይ እንዲቀርብ በስምምነት ላይ ደርሰዋል ተብሏል። በዛሬው የሶስተኛ ቀን ውሎ ደግሞ በውዱ ፓርቲ መተዳደሪያ ደንብ ላይ እንደሚወያይ ጽህፈት ቤቱ ትናንት ምሽት ላይ በሰጠው መግለጫ አስታውቋል። ከስራ አስፈጻሚው ስብሰባ በተገኘው መረጃ መሰረት ፓርቲው ውህድ የመሆኑ ጉዳይ ያለቀለት ስለመሆኑ በድፍረት መናገር ይቻላል። ቀደም ሲል ከጽህፈት ቤቱ በወጣው መረጃ መሰረት ውህዱ ፓርቲ የሚፈጸመው በተካፋዮች በተካፋይ ፓርቲዎች ስምምነት ብቻ መሆኑ ተገልጦ ነበር። ሆኖም በዚህ የስራ አስፈጻሚ ስብሰባ ውሳኔዎች በድምፅ ብልጫና በቀጣይም ወደ ምክር ቤት እንዲሸጋገሩ መደረጉ ከበፊቱ መግለጫ ጋር ልዩነት እንዳለው ይታያል። ወደ ምክር ቤት መተላለፉ ውዱም ፓርቲ በአጠቃላይ የፓርቲው አባላት ተቀባይነት እንዲፈጸም የተደረገም አስመስሎታል። ኢህአፓ በሚል ምህጻረ ቃል የሚታወቀው የኢትዮጵያ ሕዝቦች አብዮታዊ ፓርቲ በኢትዮጵያ ለመጀመሪያ ጊዜ ጠቅላላ ጉባኤውን በዚህ በአዲስ አበባ ለማድረግ በዝግጅት ላይ መሆኑን አስታወቃል የኢህአፓ አዲሱ ሊቀመንበር በመሆን የተመረጡት ወይዘሮ ቆንጂት ብርሃኑ ፓርቲው ባለፈው አንድ አመት በመደራጀት ስራ ላይ ተጠምዶን ነበር አስታውሶ ነባር አባላትንም አዳዲሶችንም መመልመሉን ሊቀመንበሩ ጠቅሰዋል። ፓርቲው ከሌሎች ሀገር በቀል ፓርቲዎች ጋር በመተባበር እንደሚሰራ ሊቀመንበሩ አክለው ተናግረዋል። በአራት ቢሊዮን ዶላር ይገነባል ተብሎ የሚጠበቀው የሰባት መቶ ስልሳ አምስት ኪሎ ሜትር የነዳጅ ማስተላለፊያ ቱቦ የስምምነት ሰነድ ወደ መጠናቀቂያው እየተቃረበ መሆኑን የማዕድንና የተፈጥሮ ጋዝ ሚኒስቴር አስታወቀ። ከሚገነባው ሰባት መቶ ስልሳ አምስት ኪሎ ሜትር ውስጥ ሰባት መቶ ኪሎ ሜትሩ በኢትዮጵያ ክልል ውስጥ ሲሆን፣ ቀሪው ስልሳ አምስት ኪሎ ሜትር በጅቡቲ ግዛት ውስጥ መሆኑን ተጠቅሷዋል። በኢትዮጵያ ሶማሌ ክልል በተለይ በካሉብና ሂላል አካባቢ ጋዝን ያወጣው የቻይና ኩሊ ጂሲኤል ኩባንያ ሲሆን ግንባታውንም ለቻይና ኮንትራክተሮች መሰጠቱ ተጠቅሷል። ይህ የነዳጅ ማስተላለፊያ ቱቦ ከተገነባ እና ማጣሪያው በጅቡቲ ከተተከለ ኢትዮጵያ በአመት አስራ ሁለት ሚሊዮን ኪዩቢክ ሜትር ጋዝ ወደ ውጭ ትልካለች ተብሎ ይገመታል። ግንባታው በትንሹ ሶስት አመታት ጊዜ ውስጥ ይወስዳል ተብሎ ተገምቷል። የሃይማኖት አባቶች የመንግስት ልክ ያጣ ትዕግስት ዜጎችን ለጥቃት እያጋለጠ ነው በማለት በቅርቡ ከፌዴሬሽን ምክር ቤት ጋር ሰሞኑን በዩኒቨርሲቲዎች ውስጥ የተፈጠረውን ያለመረጋጋት ተከትሎ ባወጡት መግለጫ አስታወቁ። ችግሩ ከጊዜ ወደ ጊዜ ይሻሻላል ተብሎ ቢጠበቅም በተቃራኒ ሁኔታዎች ከቁጥጥር ውጭ በመሄድ እየተባባሰ መሆኑን እነዚሁ የሃይማኖት አባቶች ይጠቅሰዋል። በቅርቡ በኦሮሚያ አካባቢ በተከሰከሰበት መንገድ በድንጋይ መዝጋት ቤተክርስቲያናትንና ና መስጊዶችን የማቃጠል ሙከራ ተካሂዶ ነበር። ወልዲያ ዩኒቨርሲቲ በሁለት ተማሪዎች ላይ ሞት ከተከተለ በኋላ በኦሮሚያ ዩኒቨርሲቲዎች ሰፊ እንቅስቃሴ ተፈጥሮ ሶስት ተማሪዎች በተለያዩ ዩኒቨርሲቲዎች ህይወታቸውን ማጣታቸው ተገልጸዋል። አብን የተሰኘው የአማራ ብሔራዊ ንቅናቄ ድርጅትም መንግስት በየዩኒቨርሲቲዎች አካባቢ የተማሪዎችን ደህንነት የሚጠብቅ ማስጠንቀቂያ አዘል ማሳሰቢያ አውጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ አርብ ዳር አምስት ቀን ሁለት ሺ አስራ ሁለት ዓመተ ምሕረት ምሽት ላይ በአትዎች ላይ ጠንከር ያለ እርምጃ መውሰድ መጀመሩንና እርምጃው የዩኒቨርሲቲዎችን እስከ መዘጋት እንደሚደርስ አስጠንቅቀዋል። ከዚህ በኋላ በመንግስት በይፋ በሚሰጡ መረጃዎች መሰረት አብዛኛዎቹ ዩኒቨርስቲዎች ወደ መረጋጋት ሄደው ከዛሬ ሰኞ ህዳር ስምንት ቀን ጀምሮ መደበኛ ትምህርት እንደሚጀመር እየተነገረ ይገኛል። ብዙ ተማሪዎች በስጋት ምክንያት ወደ የቤተሰቦቻቸው ለመመለስ የተነሱትንም የመከላከያ ሰራዊቱና የፌዴራል ፖሊስ እዚያው ቆይተው ትምህርታቸውን እንዲጀምሩ በማግባባት በማግባባት ስራ ላይ መሆናቸውም ተነግሯል። አቶ ንጉሱ ጥላሁን ትናንት እሁድ ወደ ሰባት ሁለት ሺ አስራ ሁለት ዓመተ ምህረት በሰጡት መግለጫ መንግስት ተመጣጣኝ የሆነ እርምጃ እየወሰደ እንደሚገኝ አስታውቀዋል። የሚገርመው እስካሁን ከየትኛውም ዩኒቨርሲቲ አንድም ይህ ጉዳይ ፈጸምልን የሚል ጥያቄ እንዳልተነሳ እና የተወሰኑ ተማሪዎች ሌሎችም ወደ ቤተ ክርስቲያን ሄደው እንዲጠለሉ በማስገደድ እና ከግቢ እንዲወጡ በማስደረግ አካባቢው እንዳይረጋጋ እንደሚያደርጉ የጠቅላይ ሚኒስትሩ ጽሕፈት ቤት የህዝብ ግንኙነት አራፊ አቶ ንጉሱ ጥላሁን ጨምረው ተናግረዋል። የሃይማኖት አባቶችም ሆኑ የተወሰኑ የፖለቲካ ድርጅቶች በማህበረሰብ ሜዲያ ንግግሩን ከማጫጫ በቀር አገር በአንድ ጉሩ እንዲቆም የሚሰራ አለመኖሩን መገንዘብ ይቻላል። ውሎቹ በብዛት ከነባራዊ ሁኔታ ጋር እንደማይገናኙ ብዙዎች ይስማማል። ምንም አይነት ጥያቄ የሌለው የተማሪዎች እንቅስቃሴ በዚህ በዚህ ሳምንት ወደ ስፍራው ይመለሳል ተብሎ ይጠበቃል። ለኤስቤስ ሬዲዮ የአማርኛ ዝግጅት ክፍል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 It helps other people to find us.